በፈረንሳይ ምርጫ እየተካሄደ ነው፣ ፕሬዝዳንታዊ ምርጫ 47.58 ሚሊየን መራጮች ተመዝግቧል ተብሏል። ምርጫው ምን ይመስላል? ሃይማኖት ከጠዋቱ ሁለት ሰዓት ጀምሮ ነው እየተካሄደ ያለው። የጸጥታ ጥበቃው እንዴት ነው ከዚህ ቀደም በተደጋጋሚ ፈረንሳይ ላይ የሽብር ጥቃቶች ከመኖራቸው አንጻር? አመሰግናለሁ። ማንቴ በዛሬው ዕለት ፈረንሳውያን ለቀጣዩ አምስት አመታት የሚመራቸውን ፕሬዚዳንት እየመረጡ ነው የሚገኙት። ወደ ስልሳ ስድስት ሺህ አምስት መቶ አርባ ስድስት የምርጫ ጣቢያዎች ተዘጋጅተዋል። እንግዲህ ከማለዳው ጀምሮ ፈረንሳውያን በእነዚህ የምርጫ ጣቢያዎች በመገኘት ድምጻቸውን እየሰጡ ነው የሚገኙት ለመጨረሻው ዙር ፕሬዚዳንታዊ ምርጫ ያቀረቡት ሁለቱ ተወዳዳሪዎችም ወደ ሰሜን ፈረንሳይ ፓደካሊዮት ወደ ተባለው ሪጅን በማምራት ድምጻቸውን ሰጠዋል። በአጠቃላይ የፈረንሳውያን የምርጫ ሂደትን ስንመለከት ከሰዓት ድረስ የፈረንሳይ ሀገር ውስጥ ጉዳይ ሚኒስቴር ባወጣው መረጃ መሰረት ከጠዋት ጀምሮ እስከ ምሳሳ ድረስ በነበረው የድምጽ ሂደት ውስጥ የተሳተፉ ፈረንሳውያን በአጠቃላይ ወደ ሀያ ስምንት በመቶ መሆናቸውን መረጃ አውጥቷል። ይሄ ደግሞ በሁለት ሺ አስራ ሁለቱ ከነበረው የምርጫ ሂደት ጋር በተመሳሳይ ሰዓት ወደ ሰላሳ አንድ በመቶ የሚሆን ድምጽ ነበር ያኔ የተሰጠው። በመሆኑም በዘንድሮ የምርጫ ሂደት ላይ የተሳተፉት የፈረንሳውያን ቁጥር አናሳ ሆኖ ነው የተመዘገበው። እንግዲህ ቀደም ሲል እንዳነሳኸው በዛሬው እለት እዚህ እየተደረገ በሚገኘው የፈረንሳይ ፕሬዚዳንታዊ ምርጫ ጋር በተያያዘ ፈረንሳይ በዛሬው እለት በከፍተኛ የጸጥታ ጥበቃ ስር ነው የምትገኘው። ለዚህም ወደ ሀምሳ ሺህ የሚጠጉ የፖሊስ የጸጥታ አባላት በጥበቃ ስራ ላይ ተሰማርተው ነው የሚገኙት። እንግዲህ በምርጫ ጣቢያዎች አካባቢ እንዲሁም ደግሞ በዋና ዋና ቦታዎች ላይ ከፍተኛ ቁጥር ያላቸው የፖሊስ አባላትን ተሰማርተው ነው የሚታዩት። ጥሩ። ከተወዳዳሪዎቹ መካከል ኢማኑኤል ማክሮ የኢሜይል ሰነዶቻቸው በኢንተርኔት በርባሪዎች ተዘርፎ ሾልኮ መውጣቱ ተነግሯል። መንግስት እነዚህን መረጃዎች ማንኛውም የመገናኛ ብዙሀን አውታር መጠቀም አይገባም፣ ያስከስሳል ብሎ ነበር። እየተጠቀመ አለ ምንስ የፈጠረው ተጽዕኖ አለ በምርጫ ሂደቱ ላይ? እንግዲህ ትላንትና ይሄ ሁኔታ ከተገለጸ በኋላ አብዛኛውን በተከታተልኩት መሰረት ብዙም ይህን ጉዳይ አንስቶ የዘገበ ማንም የፈረንሳይ ሚዲያ እስካሁን ድረስ አላየሁም። በዛሬ ዕለትም አብዛኞቹ የፈረንሳይ መገናኛ ብዙሀን ከምርጫው ሂደት ጋር በተያያዘ ነው ይህን እየዘገቡ ያሉት። አጠቃላይ ሂደቱን ነው ቀጥታ እየዘገቡ የሚገኙት እንጂ ከዚህ ጋር በተያያዘ ምንም ያነሱት ነገር እስካሁን ድረስ አላስተዋልኩም ወይም አላየሁም። የምርጫ ሂደቱ እስከ ምሽቱ ሁለት ሰዓት ከአርባ አምስት ደቂቃ በኢትዮጵያ አቆጣጠር ማለት ነው ይዘልቃል ተብሏል በፓሪስ እና በሌሎች ትልልቅ ከተሞች ደግሞ ለአንድ ሰዓት ተጨማሪ እንደሚኖር ነው የተነገረው። እስካሁን ባለው ሁኔታ ማን ያሸንፋል ተብሎ የተነገረ ነገር አለን? የህዝብ ድምፅ ግምታዊ መጠይቆችን ከተከታተል? እንግዲህ ሳምንቱ ሙሉ የተለያዩ መመዘኛ መስፈርቶች ማለትም ውጤቶች ሲነገሩ ነበር። በተለይም የሁለቱ እጩ ተወዳዳሪዎች የቴሌቪዥን ክርክር ነበር። ከዛ በኋላ የወጡ የድምፅ መመዘኛ መስፈርቶች ነበሩ። በዛ መሰረት ኢማኑኤል ማክሮ የተሻለ ድምጽ ማግኘታቸው ነው እየተዘገበ የሚገኘው። ምናልባትም የዛሬውን ምርጫ ያሸንፋሉ ተብሎም እየተጠበቀ ነው የሚገኘው። ምናልባት ምን እንደሚፈጠር በእርግጥ አይታወቅም። እንግዲህ ምናልባትም ፈረንሳይ ለመጀመሪያ ጊዜ የሴት ፕሬዚዳንት ልትመራት ትችል ይሆናል። ወይም ደግሞ ለመጀመሪያ ጊዜ ፈረንሳይ ወጣት መሪ የምታገኝ ይሆናል። እንግዲህ ለሁሉም ምሽት ላይ የሚወጣውን ውጤት በጋራ አብረን የምንጠብቀው ይሆናል። ማንቴ ጥሩ ልክ ነሻይሚ አድማጮች የፈረንሳይ ፕሬዚዳንታዊ ምርጫን በተመለከተ ከፓሪሷ ወኪላችን ሃይማኖት ጥሩነህ ጋር ያደረግነው ቃለመጠይቅ ነበር። ሃይማኖት በጣም አመሰግናለሁ። እግዜር ይስጥልኝ።